ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ግንቦት 27 2012 ዓ ም ዝግጅታችን ጀመረ ፕሬዚደንት ዶናልድ ትራምፕ ሕይወትና ንብረት ለመጠበቅ የጦር ኃይሉን በሀገር ውስጥ አሰማራለሁ ማለታቸው ከጦር መሪዎች ተቃውሞ ገጥሞታል። ዊ አር ኖት ኢን ዋን ኦፍ ዞዝ ሲቹዌሽንስ ናው አይ ዱ ኖት ሰፖርት ኢንቮኪንግ ዘ ኢንሰረክሽን አክት እኛ አሁን ከእነዛ በአንዱ ሁኔታ ውስጥ አይደለንም። ይህን አጣዳፊ ሁኔታ ሲያጋጥም ጥቅም ላይ የሚውል ሕግ አሁን መጠቀሙን አልደግፈውም። የመከላከያ ሚኒስትሩ ማርክ ኤስፔር ናቸው የሰማችኋቸው። የተቃውሞ እንቅስቃሴውን እስራትና ሌሎችም ዝርዝሮችን የያዘ ዘገባ በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ ከቤት እየሠራሁ የማስተናግዳችሁ ሰሎሞን አባት ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። ቨርጂኒያ ከሚገኘው ቤቷ ነው ይህንን ዝግጅት እያቀናበረች ያለችው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንደምን አመሻችሁ አድማጮቻችን ዜናውን ማንብላችሁ አዳነች ፍሳየ ነኝ በኢትዮጵያ ባለፉት 24 ሰዓታት ውስጥ ከተደረጉ 5141 የላቦራቶሪ ምርመራዎች ውስጥ 150 ሰዎች የኮሮና ቫይረስ ተገኝቶባቸዋል በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1636 ደርሷል ይላል የሀገሪቱ የጤና ጥበቃ ሚኒስቴር መረጃ ባለፉት 24 ሰዓታት ውስጥ ቫይረሱ የተገኘባቸው ግለሰቦች ከሦስት ዓመት እስከ 72 ዓመት የዕድሜ ክልል ውስጥ ያሉ 94 ወንዶችና 56 ሴቶች ናቸው። ከእነዚህም ውስጥ 147ቱ ኢትዮጵያውያን ሲሆኑ ሦስቱ የውጭ ሀገር ዜጎች ናቸው። 123 ሰዎች አዲስ አበባ፣ አንድ ከአፋር፣ ሁለት ከትግራይ፣ ሶስት ከደቡብ ክልል ሁለት ከኦሮሚያ 13 ከአማራ እና ስድስት ሰዎች ከሶማሌ ክልል መሆናቸውን የጤና ሚኒስቴር በፌስቡክ ገጹ ላይ በዛሬው ዕለት አስታውቋል። በተያያዘ ዜና የኮቪድ-19 ወረርሽኝን ለመታገል በሚደረገው ጥረት ኢትዮጵያ ውስጥ የጤና ሰራተኞችን ለመርዳት የተንቀሳቃሽ ስልክ አፕሊኬሽኖች እየተስፋፉ መሆናቸው ታውቋል። ኢትዮጵያውያን የድረ ገጽ ባለሙያዎች ከቫይረሱ ክትትል አንስቶ በጤና ሰራተኞች መካከል የአሃዝና የበሽተኞች መረጃ እስከ መለዋወጥ ድረስ ሊሄዱ የሚችሉ ሰባት አፖችን እንደፈጠሩ ተዘግቧል። ነገር ግን አፖቹ በከተሞች እየተስፋፉ ቢሆንም በኢትዮጵያ ገጠሮችና ድህነት በሰፈነባቸው አካባቢዎች የመድረሳቸው ጉዳይ ተግዳሮት መሆኑ ታውቋል። የቀድሞው የሌሶቶ ጠቅላይ ሚኒስትር ቶማስ ታባኔ ባለቤት የመጀመሪያዋን የታባኔ ባለቤትን ገድለዋል በሚል ክስ ወደ እስር ቤት መመለሳቸው ታወቀ። አንድ ዳኛ የዋስ መብታቸውን ባለፈው ሳምንት ስለሻሩት ነው በዋስ ተለቀው የነበሩት ተከሳሽ ወደ እስር ቤት የተመለሱት። ማያሳያ ተባኔ ወደ እስር የተመለሱት ትላንት መሆኑ ተዘግቧል። የቀድሞዋ የተባኔ ባለቤት ሊፖሌሎ ተባኔ በተተኮሰባቸው ጥይት የተገደሉት ከሶስት ዓመታት በፊት ሲሆን ክሱ የተመሰረተባቸው ባለፈው የካቲት ወር ነበር። ማያሳያ የቀድሞውን ጠቅላይ ሚኒስትር ያገቡት ሊፖሌሎ ከተገደሉ ጥቂት ቀናት በኋላ ነው። የቀድሞ ጠቅላይ ሚኒስትር ቶማስ ታባኔም ከግድያው ጋር በተያያዘ ሊከሰሱ እንደሚችሉ ተዘግቧል። እኔ የገደልኩት ሰው የለም ያውም ባለቤቴን ሲሉ ታባኔ ለፈረንሳይ የዜና አገልግሎት ተናግረዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ለሳምንት የዘለቀውን የጆርጅ ፍሎይድ ግድያና የፖሊስን ጭካኔያዊ እርምጃዎች በማውገዝ የተነሳውን የተቃውሞ ማዕበል በማርገብ ስም የአሜሪካ መከላከያ ሰራዊት ለፖለቲካ ጥቅም ማራመጃ እንዳይውል የወቅቱና የቀድሞ ከፍተኛ የአሜሪካ መከላከያ ሚኒስቴር ባለስልጣኖች ስጋታቸውን ገልጸዋል። ሁሉም አሜሪካውያን በእኩል አይን እንዲታዩና የሰዎች የመሰባሰብና ሀሳብን በነፃነት የመግለጽ ህገመንግስታዊ መብት እንዲጠበቅ የተገባው ቃል እንዲከበርም አሳስበዋል። ደረጀ ደስታ ዝርዝር ዘገባውን ያሰማናል። ፕሬዚደንት ትራምፕ የግዛት አስተዳዳሪዎቹ አመፁን ለማርገብ የብሔራዊ ዘብ ጦሩን እንዲጠቀሙ ያዘዙ ሲሆን 1300 የሚደርሱ ወታደሮችም ከዋሽንግተን ዲሲ አቅራቢያ በመሰማራት በተጠንቀቅ ላይ ሆነው እንዲጠባበቁ ታዘዋል። ይሁን እንጂ የመከላከያ ሚኒስትሩ በትናንትናው ዕለት 200 የሚሆኑ ወታደሮች ወደ ካምፖቻቸው እንዲመለሱ ያዘዙ መሆኑን ቢገልጹም ከዋይት ሀውስ ጋር ከተነጋገሩ በኋላ ውሳኔያቸውን በድንገት ቀልብሰው የመከላከያ ሰራዊት አባላቱ በተሰማሩበት እንዲቆዩ አዘዋል። ለተቃውሞ ከወጡ ከአሜሪካውያን ጋር አጋርነት ያላቸው መሆኑን የገለጹት ፕሬዚደንት ትራምፕ በሌላ በኩል ደግሞ የክልል ግዛቶቹ ኃይል የተቀላቀሉባቸውን አመጾችና ዝርፊያዎችን የማያስቆሙ ከሆነ እንደ አውሮፓ አቆጣጠር 1807 የጸደቀውን ሕግ በመጥቀስ ፕሬዚደንታዊ ስልጣናቸውን በመጠቀም መከላከያ ሰራዊቱን እንደሚያሰማሩ አስጠንቅቀዋል። የአሜሪካው መከላከያ ሚኒስትር ኢስፐር ግን ለሪፖርተሮች ሲናገሩ ሰራዊቱን መጠቀም የሚገባው እጅግ አደገኛና የከፋ ሁኔታ ከተፈጠረና የመጨረሻ አማራጭ እስከሆነ ድረስ ብቻ ነው ብለዋል። ለፕሬዚደንት ትራምፕ ድንገተኛ የቤተ ክርስቲያን ጉብኝትና የፎቶ ትርኢት ሲባል ከዋይት ሀውስ ፊት ለፊት ተቃውሟቸውን በሰላማዊ መንገድ በመግለጽ ላይ የነበሩትን አሜሪካውያን ከነበሩበት ስፍራ በኃይል እንዲወገዱ ተደርገዋል የተባለበትም ሁኔታ ተነስቷል። የአሜሪካ የቀድሞ መከላከያ ሰራዊት ሚኒስትር ጄምስ ማቲስ ዘአትላንቲክ ላይ ባወጡት ጽሁፍ የአሜሪካን መከላከያ ሰራዊት ለመጀመሪያ ጊዜ ሲቀላቀል የገባውት ቃለ መሀላ ይህ አልነበረም በማለት ሲናገሩ እኔ የገባሁትን ቃለ መሀላ የገባ ማንም የሰራዊቱ አባል የጦር መሪዎቹን ከጎኑ አሰልፎ ፎቶ መነሳት ለሚፈልግ ፕሬዝደንት ሲባል የዜጎችን ህገ መንግስታዊ መብት በመጣስ በእንዲህ ያለ ሁኔታ ይታዘዛል ብዬ በፍጹም አልሜውም አስቤውም አላውቅም ብለዋል። ሌላኛው የቀድሞ ባለስልጣን ጀኔራል ጆሴፍ ሌንግሌም እንደ ህዝብ አገልጋይነታችን እንደ አሜሪካዊነታችን ና እንደ ተከበረው ሰብአዊ ፍጥርነታችን የገባነውን ቃለ መሀላ አጥብቀን በማክበር ይኖርብናል ዘረኝነትን፣ አድሎን እና ስርዓት አልባ አመጾችን አንታገስም በማለት ቁጣቸውን ገልጠዋል። ሌሎችም በርካታ የቀድሞ የመከላከያ ሚኒስትር ባለስልጣናት በአሜሪካ ህዝብ ላይ የገዛ መከላከያ ሰራዊቱን የማሰማራቱን አማራጭ አጥብቀው የሚቃወሙት መሆኑን በተለያዩ መድረኮች በመግለጽ ላይ ናቸው። ለአሜሪካ ድምፅ ደረጀ ደስታ። በሚኒሶታ ሚኒያፖሊስ ከተማ በፖሊሶች እጅ እንዳለ ለሞተው አፍሪካዊ አሜሪካዊ ጆርጅ ፍሎይድ ሶስት የሀዘን ስነስርዓት እንደሚደረግ ታውቋል። ዛሬ በሚኒያፖሊስ ቤተሰቡና ወዳጆች በተገኙበት የግል የሀዘን ስነስርዓት ይደረጋል። በፍሎይድ ሞት ምክንያት ከሳምንት በላይ ለሆነ ጊዜ በሀገሪቱ ዙሪያ ፍትህ እንዲኖርና የስርዓት ለውጥ እንዲደረግ የሚጠይቁ የተቃውሞ ሰልፎች እየተካሄዱ መሆናቸው የሚታወቅ ነው። የዛሬውን የሀዘን ስነስርዓት የሚመሩት የሲቪል መብት ታጋይ ቄስ አልሻርፕተን ናቸው። በዘረኝነትና ባለመቻቻል ምክንያት ፍትህ በጎደለው መንገድ በህግ አስከባሪዎች የተገደሉ ብዙ ሰዎችን እናስታውሳለን ሲሉ አልሻርተን ቀደም ሲል ተናግረው ነበር። በመጪው ቅዳሜ ፍሎይድ በተወለደበት ሰሜን ካሮላይና፣ ከዚያም አብዛኛውን ህይወቱ በኖረባት ሂውስተን ከተማ ሰኞ ትልቅ የሐዘን ስነ ስርዓት ይደረጋል። ከፍሎይድ ሞት ጋር በተያያዘ ሶስት ተጨማሪ የቀድሞ ፖሊሶች እንዲከሰሱ መወሰኑን የተቃውሞ ሰልፈኞች በመልካም ተቀብለውታል። የዩናይትድ ስቴትስ የንግድ ተቋማት በኮሮና ቫይረስ መዛመት ምክንያት ተደንግጎ ከነበረው የመንቀሳቀስ እገዳ እየወጡ በመሆናቸው ባለፈው ሳምንት ከመንግስት የስራ አጥነት ድጎማ ለማግኘት ሲቀርብ የቆየው የማመልከቻ ብዛት እንደቀነሰ የሀገሪቱ የስራ ሚኒስቴር ዛሬ አስታወቀ። አንዳንድ ሱቆችና ምግብ ቤቶች እንዲሁም ሌሎች የንግድ ተቋማት በሮቻቸውን ከፍተው ወጥተው የነበሩትን ሰራተኞቻቸው ወደ ስራ እየመለሱ ቢሆንም ከዓለም የገዘፈ ኢኮኖሚ ባላት አሜሪካ የኮሮና ቫይረስ መዛመት ያደረሰው ጉዳት በመቀጠሉ ሌሎች 1.88 ሚሊዮን የሚሆኑ ሰራተኞች የስራ አጥነት ድጎማ ለማግኘት ማመልከቻ አስገብተዋል። በአጠቃላይ 42.5 ሚሊዮን የሚሆኑ ሰራተኞች የስራ አጥነት ድጎማ ለማግኘት ማመልከቻ ማስገባታቸው ታውቋል። ከ1.64 ሚሊዮን በላይ ከሆነው የሀገሪቱ የስራ ኃይል ከአንድ አራተኛ በላይ እንደሚሆን ተገልጿል። በመጨረሻም ከኮቪድ-19 ጋር የተያያዘ ዜና የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል በገለጸው መሰረት ባለፈው ሚያዝያ ወር የኮሮና ቫይረስ ወረርሽኝ ከፍተኛ ደረጃ ላይ ደርሶ በነበረበት ወቅት በቫይረሱ ከታማሙት ሰዎች ሌላ ለአስቸኳይ ሕክምና ወደ ሆስፒታሎች የሚሄዱት ሰዎች ብዛት በጣም ቀንሶ ነበር። ዩናይትድ ስቴትስ ውስጥ 18 ሚሊዮን በላይ የሚሆኑ የኮሮና ቫይረስ በሽተኞች እንዳሉ ተረጋግጧል። 107175 ሰዎች በቫይረሱ ህመም ሕይወታቸውን አጥተዋል። ዩናይትድ ስቴትስ በቫይረሱ በሽተኞች ብዛት ከዓለም ቀዳሚ ቦታ ይዛለች። የትራምፕ አስተዳደር የቫይረሱን መከላከያ ክትባት ሊያመርቱ ይችላሉ ያላቸውን አምስት ኩባንያዎችን እንደመረጠ የኒውዮርክ ታይምስ ጋዜጣ ጠቁሟል። የተመረጡት ፋርማሲዎች ማሳቹሴትስ ያለው መርደር እና ከኦክስፎርድ ዩኒቨርሲቲ ጋር በመተባበር የሚሰራው አስትራዜኔክ ግዙፍ የፋርማሲ ወይም የመድኃኒት ቅመማ ኩባንያ ጆንሰን ኤንድ ጆንሰን፣ እንዲሁም መርክና ፋይዘር ናቸው ተብለዋል። የዋይት ሀውስ ቤተ መንግስት ስለ ውሳኔው በቀጣዮቹ ጥቂት ሳምንታት ውስጥ በይፋ እንደሚያስታውቅ አንድ የመንግስት ባለስልጣን መናገራቸውን የኒውዮርክ ታይምስ ጋዜጣ ጠቅሷል። በዩናይትድ ስቴትስ ከፍተኛው የተላላፊ በሽታዎች ጠቢብ እንዲሁም የብሔራዊ የአለርጂና የተላላፊ በሽታዎች ተቋም ኃላፊ ዶክተር አንቶኒ ፋውቺ የሳይንስ ጠቢባን እንደ አውሮፓ አቆጣጠር በ2021 ዓ ም ማለት በመጪው ዓመት መጀመሪያ ላይ ውጤታማ የክትባት መድኃኒት ያገኛሉ የሚል ጥንቃቄ ያልተለየው ተስፋ እንዳላቸው ገልጸዋል። ሆኖም በእርግጠኛነት ለመናገር እንደማይቻል ማስገንዘባቸው አልቀረም። አዲስ የክትባት መድኃኒት ቢገኝም እንኳን ለረጅም ጊዜ የመከላከል አቅም ላይኖረው እንደሚችል ፋውቺ ጠቁመዋል። በሌላ ዜና ደግሞ ፕሬዚደንት ትራምፕ የኮሮና ቫይረስ በሽታን ያድናል በማለት የቫይረሱ በሽተኞች እንዲጠቀሙበት ሲገፋፉ የቆዩት ሃይድሮክሲ ክሎሮኪን የተባለው የወባ መድኃኒት ለቫይረሱ የተጋለጡ ሰዎችን ከመታመም አያድንም ሲሉ የሚኒሶታ ዩኒቨርሲቲ ተመራማሪዎች አስታውቀዋል። የሳይንስ ጠቢባኑ ስምንት መቶ በሚሆኑ በቫይረሱ ከተያዙ ሰዎች ጋር በተነካኩ ሰዎች ላይ ጥናት ማድረጋቸውን ገልጸዋል። የዓለም የጤና ድርጅት ሃይድሮክሲክሎሮኪንን ለኮሮና ቫይረስ ሕክምና ሙከራ የማድረጉ ተግባር እንዲቆም አድርጓል። ፈረንሳይ ሃይድሮክሲክሎሮኪንን መጠቀም ህገወጥ እንዲሆን አዛለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አመሰግናለሁ። አዳነች ለዜናው ሜሪላንድ ከሚገኘው ቤቷ ነው ያሰማችን ዜናውን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ኸርድ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎ ኸርድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ግንቦት 272012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ሴቶች በቴክኖሎጂ ውስጥ አንድ ሩም ውስጥ ወክን ሳረት አስራ ስድስት ነድ አይቲ ኤግዘኪቲቭስ ተቀምጠው ላገኝ ይችላለሁን። ግን ማውራት ስትጀምሪ እና እንዴት በጥሩ ፓዘድ ወይ እንደምትመጪ እና ኢንፎርሜሽን የሚፈልጉት እንደምትሰጫቸው ስታውቂ ኦልሬዲ ስታርት ትረስት ማግኘት ትጀምሪያለሽ። ስለዚህ ማይኖሪቲ መሆናችን ሴት መሆኔን ሁሉንም እኔ ለአድቫንቴጅ ነው የምጠቀምበት። ሴት ስዩም በማይክሮሶፍት ኩባንያ የአመራር አባል ነች፣ በዚህ ምሽት ይዘናታል። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በፖሊስ ቁጥጥር ስር ሆኖ የሞተው ጥቁር አሜሪካዊው ጆርጅ ፍሎይድ ጉዳይ በመላ ዩናይትድ ስቴትስ ከተቀጣጠለው ተቃውሞ ጋር በተነሳው ሁከት ምክንያት ፕሬዝደንት ዶናልድ ትራምፕ ሕይወትና ንብረት ለመጠበቅ የጦር ኃይሉን በሀገር ውስጥ አሰማራለሁ ማለታቸው ከጦር መሪዎች ተቃውሞ ገጥሞታል። በሌላ በኩል የጆርጅ ፍሎይድን አንገት በጉልበቱ ተጭኖ ለመሞቱ ሰበብ ሆኗል በተባለው የፖሊስ አባል ዴሪክ ሾቪን ላይ ተመስርቶ የነበረው ክስ ወደ ሁለተኛ ደረጃ የግድያ ወንጀል ከፍ እንዲል ተደርጓል። በተጨማሪም ቦታው ላይ የነበሩት ሌሎቹ ሶስት የፖሊስ አባላትም በቁጥጥር ስር ውለው የክስ ዶሴ ተከፍቶባቸዋል። የተቃውሞ ሰልፎቹም ቀጥለዋል። ጺዮን ግርማ የአሜሪካ ድምፅ ዘጋቢዎች ያጠናቀሩትን አሰባስባና እራሷም የተገኘችበትን የዋሽንግተን ዲሲ ሰልፍ ጨምራ ተከታዩን ዘገባ ይዛለች። አንገቱን በጉልበቱ በተጫነው ፖሊስ ስር ያለ መተንፈስ አልቻልኩም የሚል ድምጽ እያሰማ ህይወቱ ያለፈውን የ46 ዓመቱ ጆርጅ ፍሎይድን ሞት ተከትሎ በዩናይትድ ስቴትስ የተለያዩ ግዛቶች የተቀሰቀሰው ተቃውሞ ቀጥሏል። የሰው ልጆችን ህይወት እየቀጠፈ ያለው ዓለም አቀፉ የኮሮና ቫይረስ ወረርሽኝ የደቀነው ስጋት ሳይበግራቸው ና አገረ ግዛቶቹ ለሚያወጡት ሰዓት እላፊ ግድ ሳይሰጣቸው በየቀኑ በሺዎች የሚቆጠሩ አሜሪካውያን አደባባይ በመውጣት ፍት ስህ እየጠየቁ ይገኛሉ። ዘረኝነትና በጥቁሮች ላይ በፖሊስ የሚወሰዱ ተገቢ ያልሆኑ እርምጃዎች ሊቆሙ ይገባል የሚሉ መፈክሮችም የተቃውሞቹ አካል ናቸው። በሌላ በኩል ሰኞ ዕለት ተመሳሳይ ተቃውሞ ያላቸው ወጣቶች በዋይት ሀውስ ደጃፍ በተሰለፉበትና ሰላማዊ ተቃውሞ በሚያሰሙበት ወቅት በአጠቃላይ በሀገሪቱ ላይ የተቀሰቀሰውን ተቃውሞ በተመለከተ ንግግር ያደረጉት ፕሬዚዳንት ዶናልድ ትራምፕ የከተሞችና የክፍለ ግዛት አስተዳዳሪዎች የነዋሪዎቻቸውን ንብረትና ህይወት ለመጠበቅ የሚያስፈልገውን እርምጃ የማይወስዱ ከሆነ እኔ ህይወትና ንብረት ለመጠበቅ የጦር ኃይሉን አሰማራለሁ ማለታቸው ከጦር መሪዎች ተቃውሞ ገጥመውታል። የመከላከያ ሚኒስትሩ ማርክ ኤስፐር ይህንን የፕሬዚዳንት ዶናልድ ትራምፕን ሀሳብ ተቃውመው በሰጡት መግለጫ፣ ፕሬዚዳንቱ ይህን ሰራዊታቸውን ማሰማራት የሚፈቅድላቸውን ህግ መሰረት አድርገው የጦር ኃይል ማሰማራት የሚችሉት አገሪቱ እጅግ አደገኛ አደገኛና አጣዳፊ ጉዳይ ውስጥ ስትገባ ብቻ ነው ብለዋል። እኛ አሁን ከነዛ በአንዱ ሁኔታ ውስጥ አይደለንም። ይህን አጣዳፊ ሁኔታ ሲያጋጥም ጥቅም ላይ የሚውል ህግ አሁን መጠቀሙን አልደግፈውም። ዋሽንግተን ዲሲ ላይ ለሁለት ቀናት ሰላማዊ ተቃውሞ ከተደረገ በኋላ ትላንት ረቡዕ ጠዋት የመከላከያ ሚኒስትሩ ማይክ ኤስፐር ስምሪት ላይ የነበሩ ሁለት መቶ ወታደሮችን ወደ ቦታቸው እንዲመለሱ ትእዛዝ ሰጥተዋል። ትላንት ከሰዓት ወደ ዋይት ሀውስ አምርተን የተቃውሞ እንቅስቃሴውን ለመመልከት እንደቻለው ከሰሞኖቹ ቀናት በተለየ ሁኔታ የቤተ መንግስቱ አካባቢ ዙሪያውን በመከላከያ ወታደሮችና መኪኖች ተከቧል። የመንገዶቹ አዘጋጌ የከፋፈላቸው ለተቃውሞ አደባባይ የወጡት ወጣቶች የተዘጉትን የቤተ መንግስቱን ደጃፎች መንገዶቹ ሁሉ የእኛ ናቸው የሚል ድምጽ እያሰሙ እየዞሩ ከተሰባሰቡና በአንድ ላይ ከገጠሙ በኋላ ወደ ኮንግረሱ በመሄድ ረጅሙ መንገድ ላይ በጀርባቸው ተኝተዋል። በተኙበትም መተንፈስ አልቻልኩም የሚለውን የጆርጅ ፍሎይድን የመጨረሻዎቹን ሰዓታት ድምጽ በማሰማት ተቃውሟቸውን ሲገልጹ ቆይተዋል። ምሽቱንም ወደ ዋይት ሀውስ ተመልሰው በአቅራቢያ ሆነው ተቃውሟቸውን ሲያሰሙ አምሽተዋል። የቀድሞ ፕሬዚዳንቶች ጂሚ ካርተር፣ ጆርጅ ደብሊው ቡሽ እና ቢል ክሊንተንን ጨምሮ የተቃውሞ ድምፅ አሰምተዋል። በቪዲዮ አማካኝነት በተካሄደው ውይይት አስተያየት የሰጡት ፕሬዚዳንት ባራክ ኦባማም ይህንን ብለዋል That was a far more representative cross-section of America out on the streets ያ በተመለከተው ኢፍትሐዊ ድርጊት ተገፋፍቶ አንዳች ማድረግ እንዳለበት ስለተሰማው በሰላማዊ መንገድ ተቃውሞን ሊያሰማ አደባባይ የወጣ የተለያዩና መጠነ ሰፊ የአሜሪካ ክፍሎችን የሚወክል ህዝብ ነው። በሌላ በኩል የዩናይትድ ስቴትስ የአሁንና የቀድሞ ከፍተኛ የጦር መሪዎች ፕሬዝዳንቱ የጦር ኃይል አዘምታለው ማለታቸውን ተከትሎ ተቃውሞ እያሰሙ ነው። አገሪቱ ውስጥ ከፍተኛ አደጋ በተጋረጠ ጊዜ ዜጎ ሰዎችን ለመጠበቅ የሚሰማራን የመከላከያ ኃይል ለፖለቲካ ጥቅምና ፖሊስ በዜጎች ላይ ያደረሰውን ጥቃት ለመቃወም በወጡ ዜጎች ላይ አዘምታለው ማለት በፍጹም ተገቢነት የሌለውና ከህገ መንግስታችን ጋር የሚጣረስ ነው ብለውታል። በህገ መንግስቱ ሁሉንም አሜሪካውያንን በእኩል ለማገልገል የመናገርና የመሰብሰብ ህገ መንግስታዊ መብቶችን ለማስከበር የገባ ነውን ቃል መጠበቅ ይገባናል ብለዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ጽዮን ለዘገባው። የትንታኔው መጽሔት ይቀጥላል። ድንበር ተሻጋሪ የከባድ መኪና አሽከርካሪዎች ከኮቪድ-19 ወረርሽኝ ጋር በተያያዘ ምክንያት የምግብና የማረፊያ አገልግሎት አናገኝም፣ ከፍተኛ መገለል እየደረሰብን ነው ሲሉ ቅሬታቸውን ገልጸዋል። ለችግሩ መፍትሄ ለማበጀት መስሪያ ቤታቸው እየሰራ መሆኑን የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አብዲሳ ያደታ ለአሜሪካ ድምጽ ገልጸዋል። አገልግሎት አንሰጥም የሚሉ በሕግ እንደሚጠየቁ ዳይሬክተሩ አስታውቀዋል። መስፍን አራጌ ዝርዝሩን ይዟል። በከባድ መኪና አሽከርካሪነት ከሶስት አስርት ዓመታት በላይ ኢትዮጵያን አካለዋል፣ ድንበር ተሻግረው አገልግለዋል። አቶ ሰለሞን ገብረ ማርያም አሁንም ከዘርፉ አልወጡም። በተለይ ለድንበር ተሻጋሪ የከባድ መኪና አሽከርካሪዎች የሥነ ምግባር ትምህርትና የማሽከርከር ክህሎት ስልጠና ይሰጣሉ። አቶ ሰለሞን የታዘቡትን ባልደረቦቻቸውን ወክለው ይናገራሉ። አሁን አሁን የከባድ መኪና አሽከርካሪዎች በተለይ ወደ ጎረቤት ሀገራት ለመሻገር በሚደርሱባቸው አካባቢዎች ይገለላሉ፣ በሌሎችም በጥርጣሬ ይታያሉ፣ በማለት አሽከርካሪዎች በማረፊያ ቦታ ጥረት፣ በምግብ አቅርቦት ችግር እየተንገላቱ መሆናቸውን ይዘረዝራሉ። ቀድሞ እንኳን ራሱ ኮሮና ቫይረስ ባልነበረበት ጊዜ ብዙዎቻችን በሆቴሎች ውስጥ በምንመገባቸው ምግቦች ምክንያት በጤናችን ላይ ከፍተኛ ችግር ያጋጠመን ነበረ። አሁን ደግሞ በዚህ ወቅት ለበለጠ የጤና ችግር የምንጋለጥበት ወቅት ስለሆነ አንደኛ ለእነዚህ አሽከርካሪዎች ምቹ፣ ጤናማ የሆነ የማረፊያና የምግብ ቦታ በእርግጥ እዚህ ጊዜ ላይ አልነበረ መሰራት የነበረ ነበረበት ይሄ ቀደም ብሎ መታሰብ ነበረበት ዳሶች ውስጥ ነው አብዛኞቹ የውሃ እጥረት አለባቸው ባለምግብ ቤቶቹ ለእጃችን በቂ ውሃ ጤናማ ምግብ የማቅረብ የአቅም ውስንነት አለባቸው እና ሹፌሩ እየተጓዘ ያለው በዚህ ሸለቆ ውስጥ ነው ይሄ ደግሞ አደገኛ ሸለቆ ስለዚህ አሁን ባለው በኮሮና ቫይረስ የመጠቃት እድሉ በተለይ በምግብ ከፍተኛ ነገሩን ከድጡ ወደ ማጡ ያደረገው ደግሞ እንደ አቶ ሰለሞን የከባድ መኪና አሽከርካሪዎች በአንዳንድ ሰዎች ዘንድ የኮሮና የሆኑ ያህል መቆጠራቸው ነው በማህበረሰቡ ተለቅ ያለ ግንዛቤ ስላልተጨበጠ የከባድ ተሽከርካሪ አሽከርካሪዎች የኮሮና በሽታ ስርጭት ዋነኛ ምክንያት ተደርገው መታሰብ ጀምረዋል። በብዙ ቦታዎች ላይ በቅንነት የሚተላለፉ መልእክቶች ሊያስከትሉ የሚችሉት አሉታይ ተጽዕኖ ቀድሞ አለመገመቱ ጭምር ይህን ችግር አስከትለዋል የሚል ግምት አላቸው። በኮሮና ቫይረስ ድንበር ተሻጋሪ የሚለው ብዙ አሽከርካሪዎች በብክለት ውስጥ እንዳሉና በካይ ነገሮችን ይዘው ወደ ተለያዩ ከተሞች እንደሚገቡ አድርጎ የመረዳት አዝማሚያና ሁኔታ በተለያዩ ከተሞች ውስጥ ይስተዋላል። በዚህ ምክንያት ምን ተፈጠረባል? በብዙ ቦታዎች በተለይ በዚህ በሀረር በመተሐራ በአንዳንድ ቦታዎች ላይ ያው የመረዳት ሁኔታው ዝቅ ያለበት አካባቢ ተሽከርካሪዎች እንዳይቆሙ አሽከርካሪዎችም እዛ አካባቢ እንዳይመገቡ ተጽዕኖ የመፍጠር አይነት ሁኔታ አለ። አንዳንዶቹ ጋር በእርግጥ መጠነኛ መሻሻል ይታያል። አንዳንዶቹ ጋር ግን እስካሁን መሻሻል አልታየም። በዘርፉ ለሚስተዋረው ችግር ጊዜያዊ መፍትሄ ያሉትንም እንደዚህ ያስረዳሉ አሽከርካሪዎች ከቤታቸው ምግብ ይዘው ይወጡ። ትራንስፖርት ደግሞ ተቋማት አሽከርካሪዎች ጅቡቲ ውስጥ ፈጥነው ጭነው እንዲመለሱ እነዚህ እነዚህ ሁኔታዎች ሊመቻቹ እና በጋራ ቢሰራ ችግሩ ለተወሰነ መጠን ሊቀረፍ ይችላል። እንደሚያስቡት ከኢትዮጵያ ጅቡቲ ለመድረስ ረጅም ጊዜ የሚጠይቅ ነው። የስንት ቀን ምግብ ይዘው ከቤት አስጠቅሰው መሄድ ይቻላል ብሎ ያስባለሁ። እንደ ማህበር ምን እያደረግን ነው? በሆቴል ተግባር ላይ የተሰማሩ ለሳምንት መቆየት የሚችሉ ፓግድ የሚሆኑ ምግቦችን ቴሌቪዥን መስኮት ሹፌሩ ቤተሰቦች እየተመለከቱ እነዛን ነገሮች ለልጆቻቸውና ለባሎቻቸው ለተወሰነ ጊዜ እንዲያዘጋጁ። ትልቁ ነገር ምንድን ነው? ይሄ ነገር ይበልጥ ተቋማቱ ላይ ነው። ተቋማቱ አንድ አሽከርካሪ ላይ ወደ ጅቡቲ መሄድ የለበት። ጅቡቲ ከገባ ደግሞ ጭኖ መመለስ አለ። በምንም ምክንያት ጅቡቲ ላይ አንድ ሹፌር ከሀያ አራት ሰዓት በላይ መቆየት አይጠበቅበትም። የፌዴራሉ ትራንስፖርት ባለስልጣን ዋና ዳይሬክተር አብዲስ ያደታ የተከሰተውን ችግር ለመቅረፍ የተጠናከረ የግንዛቤ ማስጨበጫ ስራ እየተሰራ መሆኑን ገ ከትራንስፖርት ድርጅቶች ጋር በመተባበር የከባድ መኪናዎች አሽከርካሪዎች ማህበር ጋር በመቀናጀት ማህበረሰቡን ግንዛቤ ሊያሳድጉ የሚችሉ ስራዎችን የማግለል ስሜት እንዳይሰፋ የመገለል ስሜትም እንደዚሁ አሽከርካሪዎቹ ላይ እንዳይሰማ እና ይህንም ችግር ለመከላከል ግንዛቤ የማስጨበጥ ስራ እየሰራ እንገኛለን። ሶፌሮቹ ኢትዮጵያውያን ስለሆኑ ለኢትዮጵያ ሕዝቦች የሚተጉ ዜጎች ስለሆኑ ምግብ ልቀርብላቸው እንደ እንደሚገባ ሆቴል እንደዚሁም መኝታ ባስፈለገበት ሁኔታ ሊሰጣቸው እንደሚገባ እና መላ ህብረተሰብ ፍቅር ሊያሳያቸው እንደሚገባ የማስተማር ስራ እየሰራን ነው የምንገኘው። አገልግሎት መስጠት ግዴታ የሚሆንባቸው አካባቢዎች ላይ አገልግሎት አንሰጥም የሚሉ አካላት ቢኖሩ በህግ ማዕቀፍ አቀፍ ውስጥ ይህንን ማየት እድላላችሁ። አስቸኳይ ጊዜ አዋጁን ተከትሎ የወጣው የሚኒስትሮች ምክር ቤት ደንብ ላይ ምን ይላል? በጭነትም ሆነ የፈሳሽ ጭነት ትራንስፖርት አገልግሎትን ማደናቀፍ እና ማስቆም የተከለ የሚከለክለ ተግባር ነው ብሎ ይደነግጋል። አገልግሎት ለእነኚህ ሹፌሮች አለመስጠት ማለት በተዘዋዋሪ ይሄ የትራንስፖርት አገልግሎት እንዳይቀጥል እና ህብረተሰቡ እንዲቸገር፣ ሀገሪቷ ችግር ውስጥ እንድትወድቅ ማድረግ ስለሆነ ይህን የሚያደርጉ ዜጎች አዋጁ ላይ በተቀመጠው በስራት ደረጃ ስትወስደው እስከ ሶስት ዓመት የሚደርስ ስራት በገንዘብ ደረጃ ስትወስደው ከአንድ ሺህ እስከ ሁለት መቶ ሺህ የሚደርስ ዱር የሚያስቀጣ ስለሆነ የተከበረው ኢትዮጵያውያን፣ በተለይ በመላ ሀገሪቱ የሚገኙ እነኚህ እንግዲህ ትራንስፖርት አገልግሎት መስመር የሚያልፍባቸው ህዝቦቻችን አጠቃላይ ይህንን አውቀው ህዝቡ እንዲከበር አበክሮ መስራት አለበት ይላለው። በሌላ በኩል ድንበር ተሻጋሪ የከባድ መኪና አሽከርካሪዎች የተለየ ቦታ ሊዘጋጅልን ይገባል ሲሉም ይጠይቃሉ። ከጅቡቲ ስንመጣ ያው ፓራንሳ አንደረግም ቀጥታ ነው የምንገባው እና ቤተሰብም ጋር ለመግባት ከባድ ነው። ስለዚህ ለበሽታው ስርጭት ነው የከፋ ነው የሚሆነው የኛ አሁን ኛ መደረግ ያለበት መንግስት ከተቻለ አንድ ቦታ ላይ አድርጎ ከዛም በኋላ እየተነሳል ወደዛ የምንገባበት ነው እና ያ ትኩረት ቢደረግ ጥሩ ነው። በሌሎች ሀገሮች ላይ ስንሄድ እንደ ሱዳን ኬንያ ሞቴሎች አሉ። ለባለ ሀብቶ የተሰጠው ጥሩ መስተንግዶ ለተሽከርካሪ መቆሚያ የማረፊያ ቦታ ሀገር የለም። አቶ አብዲሳ በአሽከርካሪዎቹ የተነሱትን ጨምሮ መፍትሄ ይኖራቸዋል ያሏቸውን ጥቂቶቹን እንዲያስረዳሉ። በሽታውንም የማመላለሱ ተሸካሚ የመሆኑን እድል እንዳይሰፋ ረዳቶቻቸውም ከነሱ ጋር ወደ ጅቡቲ አቋርጠ እንዳይሄዱ የመከላከል ስራ እየሰራን ነው። በመንግስት በኩል ድንበር አካባቢ ላይ የኮቪድ ህክምና ምርመራ ቦታዎችንም ከማደራጀት አኳያ የመቆያ ቦታዎችን ከማደራጀት አኳያ አሁን መሬት ከየክልሎቹ በማጠያየቅ እዚ አካባቢ የመቆያ ቦታዎችን ለመገንባት ጥረቶች የደረጉ ስራዎች የተጀመሩበት ሁኔታ አለ። በዋናነት የችግሩ ሰለባ ሆነናል የሚሉት ወደ ጅቡቲ የሚመላለሱ አሽከርካሪዎች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ አመሰግናለሁ። መስፍን፣ ወደ ተከታዩ የመጽሔት ርዕስ እንለፍ። ከሳምንት በፊት ከቦሌ ዓለም አቀፍ አይሮፕላን ጣቢያ ተወስደው የት እንደደረሱ አይታወቅም የተባሉ የፖለቲካ አመራር አባላት በአንድ ለይቶ ማቆያ ውስጥ እንደነበሩ ታውቋል። ከአምስቱ መካከል አንዱ ግን ፖሊስ በወንጀል እጠረጥራቸዋለሁ ብሎ ፍርድ ቤት እንዳቀረባቸው ምንጮች ገልጸዋል። መለስካቸው አምሃ ተጨማሪ አለው። ከሁለት ሳምንታት በፊት በመቀሌ ከተማ እንደሚካሄድ ይጠበቅ ነበር በተባለው የፌዴራል ኃይሎች ጉባኤ ላይ ለመገኘት ሲያመሩ ከቦሌ አውሮፕላን ማረፊያ በጸጥታ ኃይሎች ተይዘው በአንድ ለኮሮና ቫይረስ ተጋልጠዋል ተብለው ለሚጠረጠሩ ለይቶ ማቆያ ስፍራ ተወስደው እንደ ነበረ አንዱ የፓርቲ ሊቀመንበር ተናገሩ። የኢትዮጵያ ዴሞክራሲያዊ አንድነት ንቅናቄ መሪ እንደነበሩ የገለጹትና ከአምስቱ የፓርቲ አመራር አባላት አንዱ አቶ ግቡድ ገብረስላሴ ጉዞቸው በድንገት እንደተቋረጠና የአምስቱ ሰዎች ስም ተጠርቶ የጤና ምርመራ ሊደረግላቸው ወደ ሌላ ስፍራ እንደሚወሰዱ እንደተነገራቸው ይገልጻሉ። በእሳቸውና አብረዋቸው በነበሩ የፖለቲካ ድርጅት መሪዎች ግን ይህ እርምጃ ሌላ ዓላማ እንደነበረው እንደተረዱ ያብራራሉ። አይ ዝም ብሎ ፖለቲካው ጥቃት ነው። በእኛ ግምገማ ወደ መቀሌ ነበር የምንጓዘው፣ የፌዴራሊስት ኃይል የሚባለው ስብሰባ፣ ለዛ ጥሪ ተደርጎልን ወደዛ እየሄድ ነበረ። ያንን ስብሰባ ለማጨናገፍ ሶዱት አቋም ነው ብለን እኛ የምንገምተውና ከሰው ጋር ተነካክታቸዋል መስመሮሞር ነው የሚለው አቋም ይዘው ነው በቁጥጥር ስር ያዋሉት። በዚህ ሰበብ ነው የወሰድን ምንራ በእኛ ግምገማ እዛ ስብሰባ መሳተፋችንም ቅሬታ ስላላቸው እኛን ለይተው ከሁሉም ሰው ነው ያስቆሩም። ከዛ ከአውሮፕላን ለንሳፈር ለመሳፈር ሁለት ደቂቃ ነው ምናምን ቀርቶን ነበር። አቶ ግቡሽ እንዳሉት አምስቱም ሰዎች በአሁኑ ወቅት ለኮሮና ቫይረስ ተጋልጠው ሊሆኑ ይችላል በሚል ለለይቶ ማቆያነት ከተመደቡት ስፍራዎች አንዱ ወደሆነው በአዲስ አበባ ዩኒቨርሲቲ ደቡብ ግቢ ህንጻ ኮሌጅ ተወስደዋል። በዚያም የሙቀት ልኬት ተደርጎላቸዋል። ከአስር ቀን በኋላም የኮቪድ-19 ምርመራ ተደርጎላቸው ሁሉም ነፃ መሆናቸው ተረጋግጠዋል ብለዋል። ነፃ ናችሁ ብሎ አሰናቦትን። ግን ከኛ አንድ ሰው ለይተው ፌዴራሎች ሞተው ወሰዱ። ገብሩ በረም ይባል አቶ ገብሩ በረ የኢትዮጵያ ዴሞክራሲያዊ ህብረት ሊቀመንበር ናቸው። አዎ ሊቀመንበር ነው። ትኬት ሁላችን ከተቀበል በኋላ እሱን ለይተው ወሰዱት። ፌዴራሎች እንፈልጋለን ብለው ጨለማ ስለነበረ በሰአቱ አልወጣንም። ወደ ስለነበረ በነጌታው እሁድ ነው የወጣ ነው። አቶ ኃይሉ ረዳ የኢትዮጵያ ዴሞክራሲያዊ ህብረት ሊቀመንበር እና የፖለቲካ ዘርፍ ኃላፊ ሌሎቹ ነጻ ናችሁ ተብለው ወደ ቤታቸው ሲሄዱ የአቶ ገብሩ ተነጥሎ መታሰር እንዳሳሳባቸው ተናግረዋል። ለጥቂት ቀናትም የኤዴህ ሊቀመንበር የት እንደደረሱ ሳይታወቅ መቆየቱን በኋላም አዲስ አበባ ፖሊስ እንደሚገኙ መታወቁን ይገልጻሉ። ከትናንት በስቲያ ግን ፖሊስ ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቅርቧቸው እንዳናገሯቸው አቶ ኃይሉ ረዳ ያስረዳሉ። ወደ ፍርድ ቤት ብለው እዚህ አራዳ ማታ ሰው የለ ምንም የለ እቤት አስገብተው አስወጡት። አየነው አይናችንማ፣ በአምቡላንስ ብቻውን አመጡት። ከዚያ በኋላ እኛም አገኘነው። ምን ሆነህ ነው ምንድነው የተባልከው ብለን ስንጠይቀው በሽብርተኝነት ነው ብለው ያያዙኝ። ፍርድ ቤት ቀርበዋል። እንግዲህ እንዳያችሁት ተጠርጥረው ነው የገቡት ነው የሚባለው እንግዲህ ቀጠሮ ተሰጥቷቸዋል ሲወጡ ቀጠሮ ለሰኔ ሁለት ተብያለሁ ብሎናል ማታ ሲወጣ ሰኔ ሁለት ቀጠሮ ተሰጥቼ ነው እየወጣሁ ያለሁ ግንቦት ሰባት ቀን 2012 ዓ ም ወደ መቀሌ ለመሄድ ሲሉ ወደ ማቆያ ስፍራ ተወስደው የነበሩት የአምስቱ የተለያዩ የፖለቲካ ድርጅቶች አመራር አባላት አቶ ግቡሽ ገብረስላሴ አቶ ገብሩ በርሄ ወይዘሪት መዲና ይማም ልጅ መስፍን ሽፈራውና አቶ ተሻገር አረጋ እንደነበሩ ይታወሳል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው። ወደ ተከታዩ ዘገባ እንለፍ። ባለፈው ዓመት የተተከለውን አራት ቢሊዮን ችግኝ ክብረ ወሰን ይሰብራል በተባለ ዘመቻ በዚህ ዓመት አምስት ቢሊዮን ችግኝ እንደሚተከል የኢትዮጵያ መንግሥት አስታውቀዋል። ነገ በሚከበረው የአካባቢ ቀን ላይ በመላ ሀገሪቱ የችግኝ ተከላ መርሃ ግብር እንደሚጀምር የጠቅላይ ሚኒስትሩ የፕሬስ ኃላፊ አቶ ንጉሱ ጥላሁን በተለይ ለቪኦኤ ገልጸዋል። አዲስ ቸኮል ተጨማሪ አለው። በነገ እለት በሚከበረው የአካባቢ ቀን ላይ በአመቱ ሊተከለው የተዘጋጁ አምስት ቢሊዮን ችግኞች ተከላ እንደሚጀመር አቶ ንጉሱ ጥላሁን የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አስታውቀዋል። ነገ በማዕከል ደረጃ ሐዋሳ ታቦር ተራራ ላይ ተከላ የሚካሄድ ሲሆን፣ ሌሎች ክልሎችም የየራሳቸውን ቦታ መርጠው ማዘጋጀታቸውን አቶ ንጉሱ አስታውቀዋል። ከፊታችን የሚጠብቀንን ክረምት ለመጠቀም ነገ ተከላው ይጀምራል ያሉት አቶ ንጉሱ አምና በአንድ ጀምር ከ300 ሚሊዮን በላይ ችግኞች የተተከሉበት ታሪክ የሚደገምበት ሳይሆን በቀጣዮቹ ወራት የሚካሄደው የችግኝ ተከላ መርሃ ግብር ይፋ የሚደረግበት ብቻ ነው ብለዋል። የዘንድሮ እቅዳችን የአምናውን ጥንካሬዎቻችንና ድክመቶቻችን የለየ ነው። እጥረቶቹን በሚቀርፍ ጥንካሬዎችን በሚያስከትል መልኩ በቂ ዝግጅት ተደርጓል። እነዚህን የተደረጉ ዝግጅቶች በተለያየ ደረጃ የሚገኙ አመራሮች፣ የህብረተሰብ ክፍሎች ታዋቂ ሰዎች ጉብኝት አድርገዋል። በነገ እለት የዓለም አካባቢ ቀን ነው። ይሄንን ምክንያት በማድረግ በደቡብ ብሔር ብሔረሰቦችና ህዝቦች ክልል አዋሳ አካባቢ ሰላምታ ላይ በፊፋ ይጀመራል። በያዝነው አመት ሀገራችን በኮሮና ቫይረስ ስጋት ውስጥ የምትገኝ ከመሆኑ አንጻር የችግኝ ተከላ ዘመቻው ለወረርሽኙ መስፋፋት መንስኤ ሊሆን አይችልም ወይ በሚል ያቀረበላቸው ጥያቄም መንግስት አስፈላጊውን ዝግጅት አድርጓል ብሏል። አቶ ንግሱ መርሃችን ምንድነው? እንግዲህ እነዚህን ቀደም ያሉትን ስራዎቻችንን የግብርና ስራዎቻችንን ስንሰራ ወረርሽኙን ከግምት ውስጥ በማስገባት የወረርሽኙን መስፋፋት ሊያፋጥኑ ከሚችሉና ህብረተሰቡን አደጋ ላይ ሊጥሉ ከሚችሉ ችግሮች እንዲቆጠብ በማድረግ ለምሳሌ አንተ ያነሳቸው የዶማ፣ የመቆፈሪያ፣ የችግኝ የመሳሰሉት የእቃዎች መለዋወጥ እና የመሳሰሉትን በተቻለ መጠን ህብረተሰቡ ግንዛቤ አግኝቶ አርሶ አደሩም በየአካባቢው ቤተሰብም ይሄን ሲሰራ ግንዛቤ አግኝቶ ጥንቃቄ በተሞላበት ሁኔታ ሁሉንም የመከላከያ ዘዴዎች በአግባቡ ፈጽሞ ከስራው ከግብርና ስራው እንዳይታቀሱ ከአጠቃላይ የዕለት ተዕለት እንቅስቃሴው እንዳይታቀብ ማድረግ አለብን ነው። ህብረተሰብ ህዝብ በብዛት የሚሰበሰብበት ርቀቱን ጠብቆ በማይገናኙበት ዕቃ በሚቀባበልበት ሁኔታ ወረርሽኙ ይስፈራጫል፣ ይስፋፋል። ይሄንን ወደ ችግኝ ተከላው በምናመጣበት ጊዜም የጉድጓድ ዝግጅቱ፣ ችግኝ ማጓጓዙ እና የችግኝ በየጉድጓዱ ማድረሱና መትከሉ ይሄንን ከግምት ውስጥ ያስገባ እንቅስቃሴ ነው። የኮቪድ አስራ ዘጠኝ ወረርሽኝ በመከላከል ረገድ አሁን እየታየ ያለው ክፍተት ከግንዛቤ ይልቅ የተገነዘብነውን በመተግበር ረገድ ነው ያሉት አቶ ንጉሡ ህብረተሰቡን በችግኝ ተከላ ወቅት ብቻ ሳይሆን በሁልጊዜ ህይወቱም በተገነዘበው ልክ ራሱን እንዲጠብቅ አድራ ብለዋል። በነገ ዕለት በድሬዳዋ ደረጃ የከተሞች ቀን በተከበረበት ቦታ ችግኝ ተከላ እንደሚካሄድ ይፋ ያደረጉት የአስተዳደሩ አካባቢ ጥበቃ ኃላፊ አቶ አብዱ ማህመድ አባመጋን ወደ ተከላ የሚመጡ ሁሉም ነዋሪዎች የፊት መሸፈኛ ማስክ ማድረግ እንደሚጠበቅባቸው አስታውቀው አስተዳደሩን በችግኝ ተከላ ወቅት የኮቪድ-19 ስርጭት እንዳይኖር አስፈላጊውን ቅድመ ዝግጅት ማጠናቀቁን ይናገራሉ። ከድሬዳዋ ባሻገር ሌሎች ክልሎችም በክልል ደረጃ ችግኝ የሚተክሉባቸውን ቦታዎች መርጠው የችግኝ ተከላ መርሃግብሩን ያስጀምራሉ ተብሏል። ለአብነት በአማራ ክልል ምዕራብ ጎጃም ዞን ሜጫ ወረዳ ተክለ ድብ ቀበሌ፣ በኦሮሚያ ክልል ምዕራብ ምዕራብ ሸዋ ዞን ወንጭ ወረዳ ፊቶዋቶ ቀበሌ በሰንቴ ሳይት የቤኒሻንጉል ጉሙዝ ክልል በመተከል ዞን ማንዱራ ወረዳ ገነት ቀበሌ ማርያም ተከላ ይካሄዳል ተብሏል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። ከዚህ መደበኛ ዝግጅታችን በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በተመሳሳይ ሜትር ባንዶች በ19ና በ25 ሜትር ባንድ አጭር ሞገድ የምናስተላልፍላችሁን ጋቢና ዝግጅታችንን እንድትከታተሉ እንጋብዛለን። ዌብሳይታችን አምሐሪክ ቪኦኤ ኒውስ ኮም ላይ እንገኛለን። በማኅበራዊ መገናኛዎች ተከተሉን፣ ተነጋገሩ፣ ሀሳቦቻችሁን አንሸራሽሩ፣ እንዲሁም ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቱብ እንገኛለን። ከኦዲዮ ናውም ስርጭቶቻችንን ማግኘት ትችላላችሁ። በእጅ ስልካችሁም ቪኦኤ ኤች ኦአርኤን ኤምኦቢ አይ ላይ ታገኙናላችሁ። እንዲሁም አፓችንን ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። ዌብሳይታችንም ላይ ስርጭታችን በቀጥታ ይተላለፋል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ ብላቸው፣ እኔም ሶሎሞን አባተ እያስተናገድኳቸው ያለሁት አብረናችሁ ነን። አብራችሁን ቆዩ። ወደ ተከታዩ ዘገባ እንለፍ። በምዕራብና ደቡብ ምዕራብ ኦሮሚያ አንዳንድ አካባቢዎች የሚፈጸም ግድያ መቆም አለበት ሲሉ አንዳንድ የሀገር ሽማግሌዎችና የፖለቲካ ሳይንስ ምሁራን አሳስበዋል። መንግስትም ሆነ ማንም የተለየ የፖለቲካ አመለካከት አለኝ የሚል ለህዝቡ ሰላም ሲባል ተቀራርበው መወያየትና ህዝቡን መሰረት ያደረጉ የፖለቲካ መፍትሄዎችን ስራ ላይ መዋል አለባቸው ብለዋል ምሁራኑና የሀገር ሽማግሌዎቹ። አኩር መልካ ዝርዝሩን ይዟል ከጥቂት ወራት ወዲህ በምዕራብ ኦሮሚያና ደቡብ ምዕራብ ኦሮሚያ አንዳንድ አካባቢዎች የበርካታ ንጹሀን ዜጎች እልፈተ ህይወት ሲሰማ ቆይቷል። በአንድ በኩል የመንግስት ታጣቂዎች ከኦሮሞ ነጻነት ሸማቂዎች ጋር በተያያዘ በንጹሀን ዜጎች ላይ ግድያ እንደሚፈጽሙ ሲገለጽ ነበር። በሌላ በኩል ደግሞ ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው በሚጠሩ መንግስት ኦነግ ሸኔ በማለት የሚጠራቸው ኃይሎች በርካታ የመንግስት ጸጥታ አስከባሪ አባላት ላይ ግድያ መፈጸማቸው መገለጹ ይታወሳል። በመንግስትና የጦር መሳሪያ ታጥቀው በጫ ካ ውስጥ የሚንቀሳቀሱ ሸማቂዎች መካከል ባለፈው ሁለት ዓመታት ሲፈጠር የነበረው ግጭት በህብረተሰቡ ኑሮ ላይ አደጋ መጋረጡም ጭምር በተደጋጋሚ መዘገቡ ይታወሳል። በተለያዩ ቦታዎች ይፈጸማሉ በተባለው የንጹሃን ዜጎች ግድያ ዙሪያ አስተያየታቸውን እንዲሰጡን ከጠየቅ ናቸው መካከል የነቀምቴ ከተማ አገር ሽማግሌ አቶ ገመቺስ ሲታና አንዱ ናቸው። ግድያው በማንም የሚፈጸም የአንድ አገር ዜጎች ናቸው ይላሉ። በኦሮሞ ባህልም የተወገዘ ነው ይላሉ አቶ ገመቺስ እጅግ ያሳዝናል። አንደኛው ቤትም የሚያለቅስ የኛው ነው፣ እዚያ ማዶ የሚያለቅስም የኛው ነው። የምታለቅሰው ደግሞ የኛው እናትና አባት ናቸው፣ ቤተሰብ ናቸው። ይህ ይሰቀጥጣል። ከደምቢዶሎ ከተማ አገር ሽማግሌዎችን መካከል አንዱ መሆናቸውን የገለጹትና ና ለደህንነቴ ስለምፈራ ስም ያይጠቀስ ያሉ ግለሰብ ደግሞ በሰላም እጦት ምክንያት በአሁኑ ሰዓት ስላሉበት ሁኔታዎች አብራርተዋል። በከተማም ሆነ በገጠር የምንኖር የማህበረሰቡ አባላት ከቀድሞ ይልቅ አሁን ለሰላም እጦት ተጋልጠናል። ተስፋ አድርገን የነበረው ሰላም እንደጨለመብን ነው የምንወስደው። ስጋታችን በመጀመሪያ በሰላም ወተን ለመግባት አልቻልንም። ባልታወቀ አካል ህይወቱ የሚያልፍ ሰው ቁጥር እየበዛ ነው። በተጨማሪም የኑሮ ውድነቱን ብሶበታል። በሀገራችንና በዓለም አቀፍ ደረጃም ስጋት የሆነው ወረርሽኝ ደግሞ ሌላ የሚያሰጋን ጉዳይ ነው። የወለጋ ዩኒቨርሲቲ የፖለቲካ ሳይንስ መምህር ገለታ ገመቹ የሰላም እጦት በህብረተሰቡ ላይ ሊያመጣ ስለሚችሉት ተጽዕኖዎች እንዲያብራራሉ ሀሊገራ ና ደቡብ ኦሮሚያ አንዳንድ ስፍራዎች ላይ የሚሰሙ የሞት ዜናዎች ለመስማትም የሚከብዱ ናቸው። እንደዚህ ያሉ የሞት ወሬዎችን መስማት በራሱ ተጽዕኖ አለው። ተጽዕኖ ደግሞ በአገሪቱ የፖለቲካ ምህዳር ውስጥ ዛሬ ብቻ የሚታይ ሳይሆን ነገም አልፎ የሚመጣ ነው። በሰዎች ህይወት ላይ ተጽዕኖ የከፋ ነው። በኑሮ ላይ፣ በኢኮኖሚ ላይ፣ በማህበራዊ እንቅስቃሴ ላይ አስቀምጦ የሚያልፈው መጥፎ አሻራ አለ። የስነ ልቦና ጫናውም ቀላል አይደለም። በስጋት ውስጥ ሰላም በሌለበት ስፍራ የሚኖር ሰው ስለ ቀጣዩ ህይወት ማሰብ ይከብደዋል። አብዛኛው በየአካባቢው የሚኖረው ደግሞ በግብርና የሚኖር ከመሆኑ አንጻር ችግሩ የማይፈታ ከሆነ የመኖርና አለመኖር ጉዳይ ይሆናል ማለት ነው። በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ሰለሞን ተፈራ በበኩላቸው የንጹሐን ዜጎች ግድያ በማንም የሚፈጸም፣ ኃላፊነቱን ወስዶ የህግ የበላይነትን ማስከበር የሚገባው መንግስት ነው ይላሉ። በመሰረቱ ኢትዮጵያ ውስጥ ዜጎች በሰላም ወጥቶ እንገቡ የዜጎችን ምክንያት የመጠበቅ ከውጭ ጠላት የመከለከል የመጀመሪያም መጨረሻም የመንግስት ኃላፊነት ነው። ይህ ሊሰመርበት ይገባል። በሸን የሚገደል በማንም የሚገደል የዜጎችን ደህንነት የመጠበቅ ያለበት መንግስት ነው። ተቃዋሚ ኃይሎችም ከመንግስት ጋር ተባብሮ የዜጎችን ደህንነት የመጠበቅ ግዴታ አለባቸው። ስለዚህ በዚህ ዙሪያ መንግስት ይሄን ወንጀል የሰሩ አካላቶችን ለፍርድ ማቅረብ የመንግስት ግዴታ ነው ብዬ አስባለሁ። የነቀምቴና ደምቢዶሎ ሀገር ሽማግሌዎች ለዚህ ሰላም እጦት መፍትሄ ነው የሚሉትን ሀሳብ እንዲህ ይገልጻሉ። ሁሉም ነገር ይፈታል የምል እምነት ባይኖረኝም ውይይት ግን ማንኛውንም ነገር የተሳካ ለማድረግ የተወላገደ ነገር ለማስተካከል፣ ወደፊት ራዕይና ህልምንም ለማሳካት ውይይትን የመሰለ አክብሮትና ጸጋ የለም። ምክንያቱም የተወያየ ሁሉንም ነገር በሰላም ይጨርሳል። ሰላም ደግሞ የእድገት ፍቅር ተምሳሌት ነው። ስለዚህ ከሁሉ ነገር ይልቅ በሰላም ቁጭ ብሎ በያ ጠረጴዛ ዙሪያ ቁጭ ብሎ መወያየት የመሰለ ነገር የለም። ሁሉም አካላት ለዚህ ሕዝብ የሚሰሩ ከሆነ ለምን ለሕዝቡ አይተውትም? ለምን በመሀል ይሄ ሕዝብ ይጎዳል? እንሰራለታለን እናስብለታለን የሚሉት ሕዝብ በመሃል እየተጎዳ ስለሆነ እውነት ለሕዝቡ የሚቆረቆሩ ከሆነ በጠረጴዛ ዙሪያ ተመካክረው ከጥፋት መንገድ ይልቅ ሰላማዊ መንገድን መከተል አለባቸው። መንግስት ስለ ጉዳዩ እንደገና ከሕዝቡ ጋር መመካከርና መፍትሄ ማምጣት ይጠበቅበታል። የፖለቲካ ሳይንስ ምሁራኑም መንግስትም ሆነ ማንኛውም የተለየ ሀሳብ አለኝ የሚል አካል ተቀራርበው በመወያየት ችግራቸውን መፍታት ይገባቸዋል ብለዋል። ከሁሉም የሚልቅ ግን ህብረተሰቡን ያማከለ የፖለቲካ መፍትሄም ተግባራዊ መደረግ አለበት ይላሉ እነኚሁ የፖለቲካ ሳይንስ መምህራን። የህብረተሰቡን ሰላም ያማከለ የፖለቲካ አመለካከት ማራመድ አስፈላጊ ይመስለኛል። ሰሞኑን በአሜሪካ የጥቁር አሜሪካዊ ጆርጅ ፎይድ ግድያ ምን ያህል ተቃውሞ እያስነሳ እንደሆነ እየሰማን ነው። በዚህ ሀገር ውስጥ ግን የንጹህ ሰዎች መገደል እንደ ቁም ነገር እየታየ አይመስለኝም። ይሄ ደግሞ የራሱ ችግር አለው። የህዝቡን ሰላም ያማከለ የፖለቲካ መፍትሄ ያስፈልጋል። እርስ በርስ መፈራረጅ የሚያመጣው ጥቅም የለም። መንግስትም ሆነ የተለየ የፖለቲካ አመለካከት አለኝ የሚል አካል የህዝቡን ፍላጎት መሰረት ያደረገ የመፍትሄ ሀሳብ ማፍለቅ ይጠበቅበታል። አንድ ና አንድ ብቻ ነው መነጋገር፣ በጠረጴዛ ዙሪያ መደራደር ነው፣ መከራከር ነው። በዚህ የኮሮና ቫይረስ ወረርሽኝ ወቅት ደግሞ ግጭቶች የሚስተዋሉባቸው ቦታዎችን ሰላም ለመመለስ እና ወረርሽኙን በጋራ መከላከል ላይ ትኩረት ተደርጎ መሰራት ይኖርበታል ሲሉ አስተያየታቸውን ሰጥተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። አመሰግናለሁን ናኮር። ወደ ተከታዩ ዘገባ እንለፉ። አምነስቲ ኢንተርናሽናል ሰሞኑን ባወጣው ሪፖርት ላይ በምስራቅና በምዕራብ ጉጅ ዞኖች የቀረበውን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ እና የኦሮሞ ነጻነት ግንባር ኦነግ ምላሽ ሰጥተዋል። ሪፖርቱ በኦሮሚያ ክልል የተጣሰውን መብት ስፋት አያሳይም፣ እንዲያውም አንሷል ይላሉ። ይህ ዘገባ በትናንትናው ምሽት ተዋውቆ ሳይተላለፍ በመቅረቱ ይቅርታ እንጠይቃለን። ሲሆን ጽዮን ግርማነች ያሰናዳችሁ ቀጥሎ ይቀርባል። አምነስቲ በኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞን በጸጥታ አካላት የተፈጸመ የመብት ጥሰት አለ በሚል ባቀረበው ሪፖርት 39 ሰዎች መገደላቸውን ገልጿል። ጅምላ እስር፣ የማሰቃየት ተግባር፣ ጾታዊ ጥቃት ተፈጽሟል ባለበት በዚህ ሪፖርቱ መንግስትን በመብት ጥሰት ወንጅሏል። የኦሮሚያ ክልል መንግስት የኦነግ ሸኒ ብሎ የሚጠራቸውና ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩ ታጣቂ ቡድኖች መንግስት የሰጠውን በሰላማዊ መንገድ የመታገል መብት ችላ ብለው እየፈጸሙ ባሉት ሕገ ወጥ ተግባር ምክንያት ዜጎች በዚህ አካባቢ ከፍተኛ ስቃይ እየደረሰባቸው መሆኑን በመግለጽ መንግስት ሕግ በማስከበር ላይ ነው ብሏል። የድርጅቱን ሪፖርትም አልተቀበለውም። ከሌላ በኩል የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ እንደውም የአምነስቲ ሪፖርት በማነሱ ሙሉ ስዕሉን አያሳይም ይላሉ። መጀመሪያ አስተውሎት በሌለበት ሁኔታ በኢትዮጵያ ፖለቲካና የሰብአዊ መብት ሁኔታ ይህንን ማውጣቱ በጣም እናደንቃለን አምነስቲ። እኛ በበኩላችን ይሁንና ፍላይላዩም ብቻ ነው የጫረው እንጂ ጥልቀት የለውም። የሰብአዊ መብት ጥሰቱ በጣም ሰፊ ነው። ዚያ ውስጥ ኦሮሚያ ውስጥ ደግሞ በጣም በጣም አስከፊ ሁኔታ ነው ያለው። አጠቃላይ ግጭት ያለበት አካባቢ ብቻ ሳይሆን ግጭት የሌለበት አካባቢ ቢሆን አዲስ አበባ ዙሪያ ጨምሮ በጣም ጥልቀት ያለው ነው እስሩ፣ እንግልቱ፣ ግድያው፣ ከቤት ማፈናቀሉ هذا الشيء اللي بنقدر نعمله هو انه في ይሄ በህዝቦች ፊት ለፊት የተደረገ ነው ዘረፋው። ስለዚህ እነዚህም በሙሉ አላካተተም። እስር ቤት ያሉትን አወቃል። እስር ቤት ውስጥ አሉ። በሶስተኛ ፖሊስ ጣቢያ ያሉ ፖለቲካ እስረኞች በሙሉ ይህ ሙሉ አላጠቃለን። የኦሮሞ ነጻነት ግንባር ና የኦፍሲ ወይም ኦፌኮ መራራ አባሎች፣ እንደዚሁም ደግሞ የፖለቲካ ካድሬዎች በስፋት የታሰሩበት ና ደጋፊዎችም በብዙ ሺዎች ኮንሰንትሬሽን ካምፕ ሰንካሌ ና ጦር ላይ ወደ አምስት ሺህ በላይ ነው የወጡ የገቡ የወጡ የገቡ እስካሁን ጊዜ የገቡና የወጡ ያለው። በቅርብ ጊዜ ደግሞ የወታደር ማሰልተኛ ማስልተኛ በሙሉ እስር ቤት የሆነበት ይህን ሁሉ አላጠቃለለም። ካለው ስፋት ይህን ያህል መስራቱም የሚደንቅ ነው። በዚህ ነው ምናየ መንግስት በውጊያ ላይ ስለሆነ በሚል ያልታጠቁ ሰላማዊ ዜጎችን ገድሎ ለዚህ ምክንያቱ ታጣቂዎች ናቸው ማለት አይችልም ያሉት አቶ ዳውድ፣ እርሱ ስለፈጸማቸው የመብት ጥሰቶች ሲጠየቅ ደግሞ እነዛ የፈጸሙትስ ማለት ከመንግስት የሚጠበቅ ተግባር አይደለም ይላሉ። ያ ባለበት አካባቢ የውጊያ ህግ አለ በአለም አቀፍ ደረጃ ሮሎፍ ኢንጌጅመንት የሚለው ነው። እዚህ በታጣቂዎችና በመንግስት ኃይሎች መካከል የሚደረገው ነው። ይሄ ሲደረግ ሲቪሊያኖችን መንካት የለበትም። አሁን ሌላው ወገን ከመክሰሱ በፊት የኢትዮጵያ መንግስት የራሱን ተቀብሎ በዚህ ላይ የሚያደርገው ማሻሻል እዛ አካባቢ ብቻ ሳይሆን ደግሞ አጠቃላይ ኦሮሚያ፣ ይሄ ውጊያ የሌለበት አካባቢ ስለሆነ የሚያጠቃልለው ነው። እዛ አካባቢ ያኛውን ወገን መክሰስ አንድ ነገር ነው፣ ግን ዋናው የራስን ዜን መቀበል በሲቪሊያን ላይ የተደረገውን ወንጀል ይሄንን ተቀብሏል ወይ ነው። የኢትዮጵያ ኤቪደንሱን ማቅረብ ይችላል። በበኩሉ በኩሉ ይሄንን አላካተዛችሁ ማለት ይችላል። እኛ ኢንፎርሜሽኑ ስለሌለ በዚህ ላይ የምንለው ነገር የለም። የእኛ ኮንሰርት ኮንሰርን ምንድ ነው? በሲቪል ላይ በጣም በሺዎች የሚቆጠሩ የሚፈናቀሉ

የሚያመሳስለው ነገር የለም። የዚህ ሁሉ ችግር የሚመነጨው ከመንግስት ነው ያሉት አቶ ዳውድ ከደርግ ጀምሮ የጸጥታ አካላት በሰላማዊ ዜጎች ላይ የሚፈጽሙት የመብት ጥሰት ተገቢው እርም ስላልተደረገበት እስካሁን ድረስ ቀጥሏል ይላሉ። እርሳቸው የሚመሩት ፓርቲ ላለፉት ሁለት ዓመታት የፓርቲ ስራ ከሚጠይቅበት አካሄድ ወጥቶ ጉድለቶችን ለማሳየት ቢሞክርም እንዳልተሳካለት ተናግረዋል። እርሳቸው ከሚመሩት ክንፍ ተገንጥሎ በጫካ እየተዋጋ ስላለው ታጣቂ ቡድን ጉዳይ በተመለከተ ግልጽ በሆነና ተጠያቂነት ባለበት መድረክ ካልሆነ በስተቀር ደጋግሞ መናገሩ ምንም ፋይዳ ስለሌለው መናገር አንፈልግም ብለዋል። በሌላ በኩል የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ከክልሉ ስፋት አንጻር ሪፖርቱ አንሷል ብለዋል። ኢትዮጵያ ሰፊ ስለሆነች ሊሰፋ ይሻላል የሚል ነው። ሌላው ደግሞ በጊዜ

ቅርብ ጊዜ ነው ስለሆነ፣ እነዚህ እነዚህ ሊጨመሩ ጥሩ ነው የሚል ነው። በአጠቃላይ ግን አግጣጫው ጥሩ ነው። ይሄን ብሎ እንወሰን ነው። እውነተኛና ትክክለኛ መረጃ ለማግኘት ከተፈለገ ደግሞ ገለልተኛ አካል አቋቁሞ እንዲጣራ ማድረግ ይቻላል ብለዋል። ችግር አለ። እንት ያለ ኢትዮጵያ መንግስት እኮ ከመጪው እንደውም ሌሎች ኃይሎች ጋር ህጋዊ የፖለቲካ ሀይል ፓርቲዎች ጋር ቁጭ ብሎ እኮ ገለልተኛ አካል አቋቁሞ እንዲጣራ እውነቱ ለኢትዮጵያ ህዝብ እንዲገለጽ፣ ባለም ህዝብ እንዲገለጽ ማድረግ እኮ የራሱን ፋንታ ነው እኮ የራሱ ስራ የኢትዮጵያ ሰብአዊ መብት ኮሚሽን ነው ምን ብሎ እኮ በኢትዮጵያ ህዝብ አንዱራን ከሚንቀሳቀስ መስሪያ ቤት አለ። ይህ መስሪያ ቤት ከተቋቋሚ በኋላ እንደዚህ አይነት ትላልቅ ቀብሮች እየተሰሩ እኛም በየጊዜው ደግሞ ያን መግለጫ እየሰጠን እሱን እሱን መስራቱ እኮ ነው የሚሻለት እያልን ነው። በተያያዘም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የዜጎች ሰብአዊ መብት መከበር በምንም ምክንያትና በማንኛውም ጊዜ ለድርድር መቅረብ የለበትም ባለበት መግለጫው የአምነስቲ ዘገባ በሁለት የተወሰኑ ቦታዎችና ውስን ክስተቶች ላይ ያጠነጠነ መሆኑ ተከሰቱ የተባሉትን ጥሰቶችም ሆነ ሌላ በሀገራችን የተከሰቱ የሰብአዊ መብት ጥሰቶችን ሙሉ በሙሉ ለመረዳትም ሆነ የእርምት እርምጃ ለመውሰድ በቂ መረጃ የያዘ ነው ተብሎ ባይወሰድም በውስጡ የያዛቸው የከፍተኛ የሰብአዊ መብት ጥሰት ሰለባ የሆኑ ዜጎች ስም፣ የተፈጸመበት ቦታና ጥሰቱን እንደፈጸሙ የተጠቀሱት ተቋማት በግልጽ መቀመጥ ግን የመረጃውን ትክክለኛነት ለማጣራት ቀላል ከማድረጉም በላይ ተጨማሪ ምርመራ ተደርጎ የተጠቀሱት የሰብአዊ መብት ጥሰቶች መፈጸማቸው ከተረጋገጠ የእርምት እርምጃ መውሰድ እንዳለበት ከበቂ በላይ አመላካች ነው ብሏል። በመግለጫው አያይዞም በአምነስቲ ዘገባ ያልተካተቱ በየጊዜው ለዜጎች ህይወት መጥፋት፣ የአካል መጉደል፣ ከመኖሪያቸው መፈናቀል፣ የተማሪዎች መታፈን፣ የፖለቲካ ፓርቲ አባላት መታሰርና መንገላታትን ጨምሮ በተለያየ መንገድ ይፋ የተደረጉ የሰብአዊ መብት ጥሰቶች እንዳሉም ይታወቃል ብሏል። በመሆኑም የኢትዮጵያ የሰብአዊ መብት ኮሚሽን በአምነስቲ ኢንተርናሽናል ዘገባ ውስጥ የተካተቱትን ጨምሮ የለውጡ አስተዳደር ስልጣን ላይ ከወጣበት ጊዜ አንስቶ በፌዴራልና የክልል መንግስታት የጸጥታ ኃይሎች የፖለቲካ ዓላማ ባነገቡ ታጣቂዎች እንዲሁም በየአካባቢው በተደራጁ ኢመደበኛ ቡድኖች ዜጎች ላይ የተፈጸሙ የሰብአዊ መብት ጥሰቶችን የሚመረምር ልዩ ቡድን በአስቸኳይ እንዲቋቋምና ምርመራ አድርጎ ውጤቱን ለሕዝብ ተወካዮች ምክር ቤት፣ ለክልሎች ምክር ቤቶችና ለሕዝብ ይፋ እንዲያደርግ እንጠይቃለን ብሏል። ምርመራና ማጣራት ከተደረገም በኋላ ህጋዊ አካሄድን ተከትሎ ይፋዊ በሆነ መንገድ አጥፊ ወገን ተጠያቂ ሊደረግ ይገባል ብሏል። አድማጮች፣ የአምነስቲ መግለጫ ተከትሎ በሁለት ተከታታይ ክፍል የፖለቲካ ፓርቲ አመራሮችና የሁለቱ ክልል መንግስታት በምላሻቸው የሰነዘሯቸውን ጥያቄዎችና ሌሎች የሚነሱ ጥያቄዎችን ይዘን ከአምነስቲ ኢንተርናሽናል ጋር ያደረግነውን ተከታይ ክፍል ውይይት በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ አመሰግናለሁ። ሲሆን ወደ ተከታዩ ቅንብር እናልፋለን። የተፈጥሮ አካባቢ ሳይንስና ህይወት፣ ሴቶች በቴክኖሎጂ ውስጥ። ዓለማችን በከፍተኛ ፍጥነት የሚለዋወጥ የቴክኖሎጂ ዘመን ላይ ትገኛለች። በተለይ የኮሮና ቫይረስ ወረርሽኝ የዓለምን ኅብረተሰብ እንቅስቃሴ ከገታ በኋላ የቴክኖሎጂ ውጤቶች በተለይ በዕለት ተዕለት ሕይወት ውስጥ በስፋት አገልግሎት ላይ እየዋሉ ብዙ ጥቅምም እየሰጡ ናቸው። ይሁንና በዚህ ዘርፈ ብዙ የቴክኖሎጂ ሙያ ላይ የሚሰማሩ ሴቶች ቁጥር አሁንም ዝቅተኛ እንደሆነ እየተነገረ ነው። የተለያዩ ዓለም አቀፍ መረጃዎች እንደሚያሳዩት በቴክኖሎጂ ሙያ የተሰማሩ ሴቶች ቁጥር ከወንዶቹ ጋር ሲነጻጸር 26 ከመቶውን ብቻ የሚሸፍን ሲሆን ከነዚህ ውስጥም ጥቁር ሴቶች የሚይዙት 3 ከመቶውን ድርሻ ብቻ ነው። የዛሬው እንግዳችን እሴተ ስዩም ግን እጅግ በጣም ትንሽ ጥቁር ሴቶች በሚገኙበት በዚህ የሙያ ዘርፍ ውስጥ ራሷን አሳድጋ በዓለማችን ግዙፍ ከሚባሉት የቴክኖሎጂ ኩባንያዎች መካከል ማይክሮሶፍት ቤት ውስጥ በአመራር ቦታ ትሰራለች። ስምኝሽ የቆየ አነጋግራታለች። ያዳምጧቸው እሴተ ስዩም ተወልዳ ያደገችው አዲስ አበባ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷን በካቴድራልና በናዝረት የሴቶች ትምህርት ቤት ተምራ አስረኛ ክፍል ስትደርስ ከቤተሰቦቿ ጋር ወደ አሜሪካ ያቀናችው እሴተ የሁለተኛ ደረጃ ትምህርቷን ቨርጂኒያ በሚገኘው ቲሲ ዊሊያምስ ትምህርት ቤት ጨረሰች። በቴክኖሎጂ ሙያ የመሰማራት ህልም ጨርሶ ያልነበራትና በአባቷ ገፋፊነት ሕግ ለማጥናት ታስብ የነበረችው ሴት ለኮሌጅ ኬንታኪ ስቴት ከሄደች በኋላ ያለው የትምህርት ህይወቷ ግን መደበኛ ሂደቱን የተከተል አልነበረም፣ ትላለች። ነገሮች ተለዋውጠው። ፕሪሜድ ነው የጀመርኩት። ካሌጅ ካሌጅ ስጀምርም እርግጠኛ አልነበርኩኝም። ማለት ራሴን ለማግኘት ስል መንገድ ላይ ነበርኩኝ ማለት ይቻላል። ከዛ ደግሞ እንደገና ከከንታኪ ወደ አትላንታ ሄጄ ጆርጂያ ስቴት ስጀምር ሆቴል ሬስቶራንት ኦን የሚያደረጉ ከምፕኒ ስራ አገኘ ሆኝና እነሱ ምናሉኝ በእኛ ፊልድ ከተመረች እኛ እንከፍለልሻለን ትምህርት ቤት ሲሉ፣ ወደ ቢዝነስ አድሚኒስትሬሽን ለወጥኩኝ ማለት ነው። ከዛ ግን የምሰራበት ፕሮጀክት ተቋረጠና አለቃዬ በጣም ስለወደደች ሌላ ምን ስራ አለ ስላት፣ አይቲ ሄልፕ ዴስክ ማለት ሰዎች ኮምፒውተራቸው ሲበላሽባቸው የሚደውሉበት አይነት ቦታ እንደዛ ጀመርኩኝ። ስለዚህ ዳት ዋዝ ማይ ኢንትሮዳክሽን ለኢንፎርሜሽን ቴክኖሎጂ። በዚህ መልኩ ከቴክኖሎጂ ጋር የተዋወቀችው ሴተ የተማረችውንና ልምድ ያካበተችበትን የቢዝነስ አናሊሲስ ትምህርት ከቴክኖሎጂ ጋር አጣምራ ራሷን ለማዘጋጀት ጊዜ አልፈጀባትም በቴክኖሎጂ ዙሪያ ያሉ አጫጭር ትምህርቶችን በመማርና ለአመታት ከተለያዩ የዳታ መረጃ አሰባሳቢ ወይም ዳታ አናሊቲክስ ካምፓኒዎች ጋር ስትሰራ ቆይታ የዛሬ ሶስት አመት በግዙፉ የቴክኖሎጂ ካምፓኒ ማይክሮሶፍት ውስጥ ተወዳድራ በሲኒየር ከስትመር ሰክሰስ ማናጀርነት ወይም የስኬታማ ደንበኝነት ከፍተኛ ኃላፊ ሆና ተቀጠረች። ይህንን ስራ ለመስራት ብዙ ስለ አይቲ ፊልድ ትናንሽ ነገሮች ማወቅ ነው የሚጠበቅብሽ። አሁን እኔ የምሰራበት ፕላትፎርም የኦፊስ ትሪ ስክስቲ ፋይቭ ፕላትፎርም ይባላል። ብዙ ሰው ፋሚሊያር ነው ማለት አውትሎክ ኢሜይል አለበት፣ ሼር ፖይንት አለበት፣ ወን ድራይቭ አለበት፣ ማይክሮሶፍት ቲምስ አለበት እና አሁን እነዚህን ነገሮች እኔ ፕሮዳክቶቹን የማውቃቸው ምንድን ነው ከተጠቃሚው ሳይድ ነው። አንድ ቦታ ሄጄ ስለዚህ ፕሮዳክት ሳወራ ከተጠቃሚዎች ጋር ኮሚዩኒኬት ማድረግ እችላለሁ ምክንያቱም ብዙ አይቲ ሪሶርስ አሉ፣ ላይክ ዲሬክትሊ ቴክኒካል ማውራት የሚችሉ ግን አይቲን አንደርስታንድ አድርጎ ግን በብዝነሱ ማውራት መቻል እሱ ነው ለዚህ ስራ በጣም ትልቅ የሚጠቅመው ነገር። ስለ ብዝነስ ፕሮሰስ ማውራት መቻል ቴክኒካል ካልሆኑ ሰዎች ጋር አውርቶ የፕሮዳክቱ ቫሊዩ ማሳየት መቻል እሱ ላይ ነው እና ብዙ በልምድ ነው። በአለማችን ላይ በቴክኖሎጂ ላይ በዛ ሙያ የሚሰማሩ ሴቶች ቁጥር አናሳ ነው። እንዴት ነው ራስሽን ቴክኖሎጂ ውስጥ ስታገኘው ምኑ ነው የሳበሽ? ሴቶች በጣም ማይኖሪቲ ነን። ከእሱም የበለጠ ደግሞ ከለር ሴቶች በጣም ማይኖሪቲ ነኝ። እራሴን የማገኘው ብዙ ጊዜ ወንዶች ቲም ውስጥ ነው። ኢቨን ከስተመር ጋር ስንሄድ የምናገኘው ሞር ወንዶች እና ብዙ ማይኖሪቲ ያልሆኑ ሰዎች ነው የምናገኘው ያንገር ውመን የአይቲ ሌላ መልክ እንዳለው እና በሱ ስፔስ ደግሞ ሴቶች ኤክሰል እንደምናደርግ ዲስአድቫንቴጃችንን ለአድቫንቴጃችን መጠቀም አለብን ብዬ አስባለሁ። ማለት አንድ ሩም ውስጥ ዎኪን ሳረግ አስራ ስድስት ነጭ አይቲ ኤግዘኪቲቭስ ተቀምጠው ላገኝ እችላለሁ። ግን ልክ ማውራት ስትጀምሪ እና እንዴት በጥሩ ፓዚቲቭ ወይ እንደምትመጪ እና ኢንፎርሜሽን የሚፈልጉት እንደምትሰጫቸው ስታውቂ ትረስት ማግኘት ትጀምሪያለሽ ስለዚህ ማይኖሪቲ መሆናችን እሴት መሆኔን ሁሉንም እኔ ለአድቫንቴጅ ነው የምጠቀምበት እሴተ በቴክኖሎጂ ሙያ ተቀጥሮ ከመስራት ባለፈ ከጓደኛዋ ጋር በመሆን በኢንፎርሜሽን ቴክኖሎጂ ላይ ድልድይ ሆኖ ለሌሎች እገዛ የሚሰጥ ብሪጅ አይቲ ሰፖርት ሰርቪስ የተባለ የዳታ ቤስ ትምህርት ቤት አቋቁመው ላለፉት አምስት ዓመታት ከመቶ ሃምሳ ተማሪዎች በላይ አስተምረዋል ከእነዚህም ውስጥ ሰላሳ ሰባት የሚሆኑ የሚሆኑት በተለያዩ የቴክኖሎጂ ካምፓኒዎች ተቀጥረው ስኬታማ ሆነዋል፣ ትላለች እሴተ። ዳታ ቤዝ ማስተማር ብቻ ሳይሆን እኔ ደግሞ የቢዝነሱን ሳይድ ፕሬፔር ማድረግ አስተምራቸው ነበረ። ናይንቲ ናይን ፐርሰንቱ አይቲ ኤክስፒሪየንስ የላቸውም። ስለዚህ ይሄንን ቡት ካምፕ ክላስ ተምረው ኢንተርቪው አድርገው ስራ ለመግባት አይቲ ፊልድ ውስጥ እናዘጋጃቸው ነበር ማለት ነው። ምን አይነት ልጆችን ያስተማራችኋቸው? ማለት በምን መስፈርት ነው የምትቀበሏቸው? ብዙ ተማሪዎች ከኢትዮጵያ ጨርሰው በአካውንቲንግ፣ በማርኬቲንግ፣ በኮንስትራክሽን የተለያየ የሚመጡ አሉ። እዚህም ሀገር በሌላ ሙያ ላይ ተሰማርተው ነርሶች የነበሩ አወሩ በጣም ስለሚከብዳቸው ክሪየር መለወጥ የሚፈልጉ ሰው ምንም የባክግራንድ ሪኳርመንት አልነበረንም። በቴክኖሎጂ ሙያዋ ውጤታማ የሆነችው ሴተ በበጎ ስራዎችም ትሳተፋለች። በተለይ አሁን በኮሮና ቫይረስና በኢኮኖሚ መዳከም ምክንያት አሜሪካ ውስጥ ስራቸውን ያጡ ኢትዮጵያውያንን ለመደገፍ ከሁለት ጓደኞቿ ጋር በሰላሳ ቀን ውስጥ ከ አስራ ሁለት ሺህ ዶላር በላይ አሰባስበው ድጋፍ አድርገዋል። መቶ አንድ ቤተሰቦች መብራት፣ ውሃ፣ ኢንሹራንስ፣ ስልክ ቢሎች ወይንም ደግሞ አንዳንዶቹን ደግሞ በግሮሰሪ ከዛም ውጪ ደግሞ አንዳንድ ታሪኮች ያጋጠመን ስላለ በካሽ መቶ ሀምሳ ብር ማክሲመም በአንድ ፋሚሊ በማድረግ እንደዛ ረድተን ጎላችን ላይ ለመድረስ ችለናል። የሀያ አመትና የስምንት አመት ወንዶች ልጆች እናት የሆነችው ሴተ የስኬቷ ሚስጥር በራስ መተማመኔ ነው ትላለች። በተለይ ወጣቶች በትልልቅ ቦታዎች ላይ ተሰሚነት እንዲኖራቸው እራሳቸውን በአግባቡ መግለጽ መቻል አለባቸው ስትልም ልምዷን ታካፍላለች። ምን እዚህ አገር ስመጣ በጣም ሻይ ነበርኩኝ፣ ግን ከጊዜ በኋላ በስራ አለም ላይ ሳየው ሴት ሆነሽ ስፔሻሊ ድምፅሽን ከፍ ካላረች እንደማትስተሚ አየሁት። እና በራስ ኮንፊደንስ ካልሽ ደግሞ ሌላ ሰው ሞር ሪስፔክት እንደሚሰጥሽ። ግን ሁልጊዜ የምነግራቸው ኢቨንን ኢንተርፕሬት የሚመጡትን ልጆች የነበሩትን ምንድን ነው ከትምህርት ሁሉ እዚህ ሀገር ሰክሰስፉል የሚያደርገን ነገር ኮሚኒኬሽን ስኪል ነው። ሰዎች መጀመሪያ የሚያዩት አንቺ እንዴት ራስሽን ፕሬዘንት እንደምታደርጊ ነው። ከዛ በኋላ ነው የምትሰጩውን ኢንፎርሜሽን የሚሰሙሽ። በቴክኖሎጂ ላይ ማንም ሰው ጥርጥር ከነበረው ከዚህ ከኮሮና በኋላ ጥቅሙ ጎልቶ ወጥቷል፣ የምትለው ሴተ በመጪው ጊዜ እጅግ በጣም ዘርፈ ብዙና ሰፊ የስራ እድሎች ባሉት የቴክኖሎጂ ሙያ ላይ መሰማራት የሚፈልጉ ወጣቶች በሚያገኙት አጋጣሚ ራሳቸውን እያስተማሩና ከሌሎች የሙያ ዘርፎች ጋር እያዋሃዱ ስኬታማ መሆን ይችላሉ፣ ስትል ትመክራለች። ለአሜሪካ ድምጽ ሬዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አመሰግናለሁ ስመኝሽ ወይም ሌሊ። የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችሁ አቀናባሪው አብርሃን ኃይሉ እና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁ ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ራስዎን ከኮሮና ቫይረስ ሊጠብቁ። ሰላም ጤና ይስጥልኝ። በደህና ደሩ።